ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱገዘር። የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። አድማጮች፣ በትናንትናው ዘገባችን እንዳስደመጥ ናችሁ በለገ ጣፎ አካባቢ ነዋሪዎች ከገበሬ ላይ ገዝተው በሰሩት መሬት የኦሮሚያ ክልል የለገ ጣፎ ከተማ አስተዳደር ቤቶቹ ህገ ወጥ ስለሆኑ ወደ ህጋዊ መስመር ሊገቡ ይገባል በሚል እንደፈረሱባቸው ዘገባ አቅርበን ነበር። የከተማው አስተዳደር አስራ ሁለት ሺህ ህገወጥ ቤቶች መኖራቸውንና ከዚህ ውስጥ ወደ ሶስት ሺ የሚጠጉትን እያፈረሰ እንደሚገኝ ማፍረሱንም እንደሚቀጥል ገልጾ ነበር ነዋሪዎቹ በበኩላቸው ከ ከዘጠኝ መቶ ዘጠና ስምንት ዓመተ ምህረት ላለፉት አስራ ሁለት አመታት ጀምሮ ቤቶቹን እንደገነቧቸው መብራት ውሃ አስገብተው መታወቂያ አውጥተው ሊኖሩ እንደነበር ገልጸው ንብረታችንን ገንዘባችንን ያፈሰስንበት ቤት ሊፈርስ አይገባም ይህ በአደባባይ የተደረገ በደል ነው ሲሉ መግለጻቸው ይታወሳል። በዛሬው እለት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁንና የኦዲፒ ስራ አስፈጻሚ አባል የገጠር ፖለቲካ ዘርፍ ኃላፊው አቶ አዲሱ አረጋን ጨምሮ ሌሎች የኦሮሚያ ክልል የስራ ኃላፊዎች በለገጣፎ ጉብኝት አድርገው ተመልሰዋል። የፕሬስ ሴክሬታሪ አቶ ንጉሱ ጥላሁንን ጉብኝታችሁ እንዴት ነበር ስል ጠይቂያቸዋለሁ። ወደ ቃለምልልሱ በጣም አመሰግናለሁ አቶ ንጉሱ ጥላሁን ፈቃደኛ ስለሆኑ ለቃለ ምልልሱ። በትላንትና ምሽት ዘገባችን ላይ በለገጣፉ አካባቢ መኖሪያ ቤታቸው የፈረሰባቸውን ሰዎች አነጋግረን የኦሮሚያ ክልልም በዛ ላይ ያለውን አቋም የሚያንጸባርቅ ዘገባ ሰርተን ነበረ። አጠር ባለመልኩ እንግዲህ ነዋሪዎቹ በዛ አካባቢ ለረጅም ጊዜ ከገበሬ ላይ መሬት ገዝተው ቤት ሰርተው ቆይተው አሁን የኦሮሚያ ክልል እንዳፈረሰባቸው ገልጸውልናል። በአንጻሩ ደግሞ የኦሮሚያ ክልል ህገ ወጥ የሆኑ ቦታዎችን ህገ ወጥ የሆኑ አሰራሮችን እያስወገድን ነው፣ እሱን ነው የምናፈርሰው፣ እሱን እንቀጥላለን የሚል ምላሽ ሰጥቶናል። የጠቅላይ ሚኒስትር ጽህፈት ቤት በእነዚህ ጉዳዮች ላይ ምላሽ ለማግኘት ዛሬ ወደ ስፍራው መጓዛችሁን ተመልክተናል እና ምንድን ነው አቋሙ በዚህ ጉዳይ ላይ? በተለያዩ ከተሞች በኦሮሚያ ውስጥ ብቻም አይደለም፣ በሌሎችም ከተሞች ህገወጥ ግንባታዎች ይካሄዳሉ። እነዚህን ህገወጥ ግንባታዎች መጀመሪያ ከመገንባታቸው በፊት ለማስቀረት ጥረት ይደረጋል። ፈጥኖ በሚሰራበት እና ችግር እንዳይከሰት ለማድረግ በሚሰራበት ፍጥነት እንደየ አካባቢ እንደየ አመራሩ ፍጥነትና ብቃት፣ ከዚያም አልፎ ደግሞ በተለያዩ ጊዜያት በተለይም የጸጥታ መታወቅ፣ የአመራር መሳቀስ በመሳሰሉት ጊዜያት ደግሞ ህገወጥ ግንባታዎች ይስተዋላሉ በከተሞቻችን ይህንን ህገወጥ ግንባታ ለመከላከል እና ሲከሰትም ለማረም የሚደረጉ ጥረቶች አሉ። ይህ አሰራር ህግ አለው። ያየነው በኦሮሚያም ልክ እንደ ሌሎች አካባቢዎች ይሄ በመመሪያና በደንብ በህግም የተደገፈ የጸደቀ አሰራር እንደወጣለት ነው። በርካታ ከተሞች ላይ በርካታ ቤቶች ህገወጥ ሆነው የተገኙ እርምጃ የተወሰደ መሆኑንም አይተናል። እግረ መንገዱን ከኦሮሚያ ክልላዊ መንግስት አመራሮች ጋር ነበርን። ዘርፉንም ከሚመሩት አመራሮች ጋርም ነበርን። ለገጣፎም ያው ለገጣፎ ከተማ በአስራ ዘጠኝ መቶ ዘጠና ስምንት ዓመተ ምህረት የተመሰረተ ከተማ ነው። በእኛ አቆጣጠር ከሁለት ሺህ አራት የሊዝ አዋጁ ከመውጣቱ በፊትና በኋላ በህገወጥነትና በቋሚነት ህጋዊ የሆነ ያሉ ቤቶችን ካርታና ፕላን ያላቸውን የመለየት ስራ እንደተሰራ እና ይሄንን የሚያሟሉትን በማስተር ፕላን ውስጥ የማስገባት እና ቤቶቹ እንዲቀጥሉ የማድረግ የማያሟሉትን ደግሞ ለሚመለከታቸው አካላት በማስታወቂያ ከህብረተሰቡ ጋርም ጥሪ ተደርጎ ውይይት የተደረገባቸው መሆኑን መፍረስ የሚገባቸው ማስጠንቀቂያም በቂ ጊዜ የተሰጠ መሆኑን ከከተማ አመራሩ ተረርተናል። ይህንን አድርጎ ወደ እርምጃ የተገባ መሆኑም ተገልጾልናል። በሌላ በኩል ቤታቸው በፈረሰባቸው ወገኖች እና ዜጎች በኩል ደግሞ እንደዚሁ ለዘመናት የኖሩ አንዳንዶቹ መታወቂያ ያላቸው መሆኑን ግብርም የከፈሉ መሆኑን ገልጸውልናል። በዛሬው ጉብኝታችን አመራሩ የሄደበትንም ርቀት ህብረተሰቡ፣ በተለይም ደግሞ ቤታቸው የፈረሰባቸው ወገኖች የሚያነሷቸው ግድፈት የሚሏቸውን አይተናል። ይሄን ጉዳይ ጠጋ ብሎ መመርመርና መፈተሽ ክልሉ እንደሚገባው ከአመራሩ ጋራም ውይይት አድርገናል። ከከተማ አስተዳደሩም ከንቲባውን ጨምሮ ከክልል አመራሮች ጋርም በዚህ ሂደት ግን እንግዲህ ማንም ሰው እንደሚሰራው ስራ መዛባት ካለበት ግድፈት ካለበት እና ስህተትም ካለበት በአስቸኳይ የክልሉን አመራር፣ የአካባቢውን አመራር የሚያርማቸውና የሚያሻሽላቸው ጉዳዮች ካሉም የእርምት እርምጃ መውሰድ የሚገባው ከሆነ እንደዚህ እንዲወስድ የሚጣሩ ነገሮች ህብረተሰቡ የሚያነሳቸው ግን በጽሞና መደመጥና መሰማት እንደሚገባቸው ስምምነት ላይ ደርሰን ውይይት አድርገን የተመለስ ነው። በአጭር ጊዜ ሁሉንም ነገር አይቶ መርምሮ ልባት ሰጥቶ መመለስ ስለማይቻል ማለት ነው። የጠየቃችኋቸው ውይይቶች እስኪጠናቀቁ መፍረሱ ይቀጥላል ወይስ ይቆማል? እንግዲህ በአጠቃላይ ሁሉም ነገር ትክክል ነው፣ ሁሉም ነገር ትክክል አይደለም ብለን አልደመደምም። የከተማ አስተዳደሩ በክልሉም በሀገሪቱም ህግ መሰረት ህገ ወጥነትን መከላከል አለበት። ህገ ወጥነትን ሲከላከልና ሲታገል ደግሞ የዜጎችን መብቱ ማክበር አለበት። ይሄ መቼም ቢሆን የማይታለፍ መርህ ነው። የማይተለፍ አቋም ነው። ሁለቱ ላይ ድርድር አይደረግም። ህግ ላይም ድርድር አይደረግም። የዜጎች መብት ላይም ድርድር አይደረግም። በዚህ ውስጥ ይሄ አመራር ይሄን ተገንዝቦ መስራት አለበት። ይሄንን ስራ በጥሞና እያየ እየተራመደ መስራት እንደሚገባው እነዚህን ሁለቱን አጣጥሞ መስራት እንደሚገባው ነው። ስምምነት ላይ እየደረስ ነው ማለት ነው። አመራሩ ይሄን መዚ ነው። መተው ያለባቸውን ይተዋል፣ መቀጠል ያለበትን ይቀጥላል ማለት ነው። ይሄን ሲያደርግ ግን ሁለቱን በኃላፊነት መስራት እንዳለበት በውል ተገንዝበን ስምምነት ላይ እንደርሰናል። ይሄንን አቁሙ፣ ይሄንን ቀጥሉ የሚል አቅጣጫ አላስቀመጥንም። በህገ ወጥነት የሚሰሩ ነገሮችን መከላከልና የዜጎችን መብት ደግሞ ተንቀሳቅሶ የመኖር ሰርቶ የመኖር የመኖሪያ ቤት የማግኘት መብት ደግሞ እንደዚሁ መከበር አለበትና አሁን በህብረተሰቡም የሚነሳውን በአመራሩ በኩል ደግሞ ይሄን ለማድረግ የሄደበትን ርቀት ግልጽነቱንም ጨምረን ትክክልነቱንም ጨምረን አዳምጠን አስተያየት የሰጠንባቸውም አሉ። እንደገና ደግሞ በትክክለኛ መረጃ አለን ብለው ያነሱትን ግለሰቦች አነጋግረናል። ይሄንን ከከንቲባዋ ጋርም አገናኝተን ይሄም በራሱ ከቢሮም የሚያነሱልን አለ፣ ህብረተሰቡ የሚያነሱልን አለ። ፊት ለፊትም አገናኝተን ከዛሬ ጀምሮ ውይይት እየተደረጉ የሚስተካከሉ ነገሮች ከተገኙ እንዲስተካከሉ፣ ነገር ግን ደግሞ ህገ ወጥነትን ደግሞ በዛው ልክ ማረም ስለሚገባ እንደ ማንኛውም ስራ በዚህ ረገድ መሰራት የሚገባውን ጥንቃቄን ላይ ተንተርሰው መስራት እንደሚገባቸው ተነጋግረናል። ሌላውን የክልሉ አመራር በቅርበት የሚከታተለው መሆኑንና ማንኛውንም ውሳኔ የክልሉ አመራር በጽሞና አይቶ የሚሰራና የሚከታተል መሆኑንም አረጋግጠን የመጣ እንግዲህ አቶ ንጉሱ ጥላሁን ያው የጠቅላይ ሚኒስትር ጽህፈት ቤትን ወክለውን የሄዱትና የሄዱትና እንግዲህ የሰዎችን አስተያየት አሁን የሚገኘው በአብዛኛው ከማህበራዊ ሚዲያም ጭምር ስለሆነ በማህበራዊ ሚዲያ ላይ ይሄንን የለገጣፎን የቤት መፍረስ ተከትሎ የሚወጡ ቪዲዮዎችን፣ የተጎጂዎቹን ሀሳብ የሚሰሙ ሰዎች በጣም በአጭር ጊዜ ውስጥ ትልቅ ተወዳጅነት ያተረፉትን ጠቅላይ ሚኒስትር አብይ አህመድን እጅጉን አብዝተው የሚተቹ አስተያየቶች እየወጡ ነው። እነዚህ አስተያየቶች ደግሞ ጠቅላይ ሚኒስትሩ በተለይ የሚናገሯቸው ንግግሮች፣ ባሳዩዋቸው በተግባሮች ከተጎዱ ወገን ከደሃ ወገን ሲቆሙ ታይተዋል። እንባ ሲያብሱ ታይተዋል። ሲጠርጉ ታይተዋል። አሁን ደግሞ ሰዎች በአንጻሩ ሲፈናቀሉ እሳቸውን ተጠያቂ የማድረግ አስተያየቶች እየተሰጡ ነውና ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ላይ ያላቸው አቋም ወይም ይህንን ሁኔታ እንዴት ነው የሚመለከቱት እንግዲህ ጠቅላይ ሚኒስትር ዶክተር አብይ ባስቀመጡት አቅጣጫ መሰረት ነው በዛሬው ዕለት የሚዛ የተገኘው ጠቅላይ ሚኒስትሩ ወደዛ ሲልኩን የህግ ጥፈትንም የዜጎች መብት ጥፈትንም መከላከል በሚገባበት ሁኔታ ላይ የጸና አቋም ስላላቸው የድሀ መገፋት የዜጎች መፈናቀል በዚህ ወቅት መከሰት የሌለበት መሆን የሌለበት እና ህግን መከበር ያለበት መሆኑን በማመን እና በዚህ ላይም ፅኑ አቋም ያላቸው መሆኑን በዚህ ረገድ ያሉ ጥሰቶችን ካሉ ለእሳቸውም በቂ መረጃ ሰጥተን እንደ ወደ ስራ እንዲገባ የሚያደርጉ ተግባራት ውስጥ በብዛት እንደሚገባ ጠንካራ አቋምና አቅጣጫ አስቀምጠው ነው የሄድነው። እንግዲህ በማንኛውም ቦታ በኢትዮጵያ ውስጥ የሚሰሩ ስራዎች እሳቸው የአቋምም ከመንግስታት አቋምም አቅጣጫም ከዜጎች መብትም መዛነፍና መጣት በታየበት ጊዜ ያው የሚወቀሰው መንግስት ነው፣ የሚወቀሰው መሪ ነው። ነገር ግን ደግሞ እነዚህ ስራዎች አጠቃላይ ክቡር ጠቅላይ ሚኒስትሩ ያላቸውን አቋም፣ እስካሁን ሲሰሩ የነበሩትን ስራ፣ ወደፊትም ያለሙትን ህልም በሙሉ ጥላሾች ሊቀቡ የሚችሉ አይሆኑም። በመንግስታችን በሀገራችን በተለያዩ አካባቢዎች ያለ ችግር ያለ እንከን ያለ ስህተት ያለ እርምት ሁሉ ነገር በተሳካ ሁኔታ ይሄዳል ተብሎ አይጠበቅም። በየአካባቢው ስህተትም ያጋጥማል፣ የህግ ጥሰትም ያጋጥማል፣ የዜጎች መብት ጥሰትም ያጋጥማል። ዋናው ነገር ይሄ ክቡር ጠቅላይ ሚኒስትሩ በግለሰብ ደረጃም መንግስት በመንግስትነት ደረጃም እነዚህን የህግ ጥፈትን የዜጎችን መብት ጥፈትን የሚቃወምና ሆነው ከተገኙም ደግሞ የሚያርሙ እሳቸውም የሆኑ መንግስት የሚያርሙ መሆኑን በፍጹም ሊሽራው አይችልም። ስለዚህ በየማህበራዊ ሚዲያው በተለያዩ አካባቢዎች እውነት ነው ዜጎች ሲያለቅሱ ተጎሳቁለው ሲታዩ ህጻናት በዛ ሁኔታ ሲታዩ ዜጎች በተለያየ ስሜት ይህን ጉዳይ መግለጻቸው ትክክል ነው ማለት ምንድን ነው? ቅሬታውንም የታየውን ስህተትን መታረም አለበት ማለታቸው ዜጎች ሀሳባቸውን በነጻነት መግለጻቸው በጣም ተገቢና ትክክል ነው የሚል እምነት አለ። ይሁን እንጂ ክቡር ጠቅላይ ሚኒስትሩን የአገሪቱንም መንግስት በአጠቃላይ እስካሁን የሰራውንም በዚህ የለውጥ ሂደት ካሁን የተያዘበትንም ወደፊቶችን የሚክዱ የሚያጨልምና የሚያጠፋ ነው ተብሎ ሊወሰድ አይቻልም። ነገር ግን ደግሞ አሁንም እንዳየ ነው። የዜጎች መፈናቀል፣ መጎዳት በእጅጉ መስተካከል ያለበት ሲሆን ሲሆን ቀድመን ካልሆነ ካልሆነ ደግሞ ከህዝብ ጋር በአግዛቡ ተወያይተን እያረምን መሄድ ያለብን መሆኑንና በዚህ በለገጣፎም ጉዳይ ይሁን በየትኛውም አካባቢ ስህተቶች ከታዩ እነዚህን ስህተቶች የሚያርም የጸና አቋም ክቡር ጠቅላይ ሚኒስትሩም የሀገሪቱ መንግስትም ያለው መሆኑን፣ ይህንም ደግሞ ለህግ የበላይነትና ለዜጎች መብት መከበር በምንም መልኩ ድርድር የማይደረግበት ወቅትም ሁኔታም ያለ መሆኑን ማረጋገጥ በጣም ተገቢ ነው። ግን በስራ ሂደት የሚከሰቱ ነገሮች እስካሁን የተሰራውንም ስራ ወደፊት የሚታሰበውንም ነገር በሙሉ ጥላሸት የሚቀቡ ሊሆኑ ይገባል የሚልነት የለም። በጣም አመሰግናለሁ። አቶ ንጉሱ ጥላሁን ለሰጡ ማብራሪያ፣ እንግዲህ በድጋሚ ተመልሰን መምጣታችን አይቀርም፣ ምክንያቱም ሁኔታዎቹ ክትትል የሚያስፈልጋቸው ስለሆኑ፣ ለዛሬ ለሰጡ ማብራሪያ ጊዜ እርስጥልን አመሰግናለሁ። ሙልጌታ ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ይህ ከተመሰረተ ከአንድ ዓመት በላይ የማይሆነው ነገር ግን ከውጥኑ እጅግ ረጅም አቤታዊ የሆነ አያሌ ቁም ነገርን የያዘ የወሎ ቤተ መዘክር በእውነቱ እጅግ ያስደሰተን ብቻ ሳይሆን አዲሲቷ ኢትዮጵያ የምትገነባውን አዲስ ባህል ከምናስበው ባነሰ ጊዜ ተግባራዊ እንደምናደርግ ታላቅ ተስፋ አሳድሮብናል። ይህ የቀድሞ የኢትዮጵያ መሪ ሌተናል ኮሎኔል መንግስቱ ኃይለማርያም የያኔውን ወሎ ቤተ መዘክር የዛሬውን ደሴ ሙዚየም ከጎበኙ በኋላ ስሜታቸውን በእጅ ጽሁፋቸው ከገለጹበት የተቀነጨበ ነው። ከአዲስ አበባ ውጭ በክፍላት ሀገራት ደረጃ ቀዳሚዎቹ ከሚባሉትና በ1970ዎቹ መጀመሪያ የተመሰረተው ሙዚየም የፖለቲከኞችን ቀልብ የሳበ የባህል ሰዎችን ስሜት የገዛ የአድናቆት ስፍራ ነበር ያለን የወሎ ዘጋቢያችን መስፍን አራጌ ስለ ሙዚየሙ በተከታዩ ዘገባ በዳሰሰበት ፕሮግራም ነው። ከስድስት መቶ ዓመታት በላይ የዘለቁ የብራና መጽሐፍት፣ ያን የሆነ የአገሪቱን ስልጣኔ የሚያንጸባርቁ የእደ ጥበብ ውጤቶች፣ ለሕክምና ዘዴ የደረቁ የእንስሳት ቅሪቶች፣ ወራሪውን የጣሊያን ጦር ባድዋ ጦርነት ላይ ጉድ የሰሩ የጦር መሳሪያዎች፣ እዚህ የሌለ የለም። በትንሿ ክፍል ውስጥ የታላቋ ኢትዮጵያ ድርሳን ይገለጣል። ደሴ ሙዚም ሙዚየም ላይ እውነት ይነበባል። የዳግመ አጼ ሚኒሊክ ስጦታዎች የንጉሥ ሚካኤል በረከቶች በተጎሳቆለ ሁኔታ ላይ ሆነው እንኳ ቀደምት ታሪካችንን ይዘክራሉ። 19314 ካሬ ሜትር ላይ ያረፈውና 101 ዓመት ዕድሜ ባስቆጠረው ግዙፍና ማራኪ ቤት ውስጥ የተቀመጡት እነዚህ ዘመን ተሻጋሪ በረከቶች በእንክብካቤ እጦት የሰው ያለህ ይላሉ። የሙዚየሙ አስጎብኚ አቶ ይሌ መላኩ እምቃብ ተያዘ አናሳ ትኩረት የተሰጠው ሙዚየም ሲሉ ይገልጹታል። በተሰባበሩ በርና መስኮቶች ለአቧራና ለሌሎች ጉዳቶች ተጋላጭ በሆኑ ማስቀመጫዎች የተደረደሩት ቅርሶች መፍትሔ ካልተበጀላቸው የጊዜ ጉዳይ እንጂ ለከፋ ችግር መጋለጣቸው አይቀርም። እንዳስጎብኚው ውስጥ ያሉ ቅርሶች በሾኬዝ ለመቀመጣቸው ነው። አጓራ እየቦነነባቸው በማሳያ ሳጥን ማለት ነው። ለሌባም ተጋላጭ ናቸው። ፌድም ያደርጋሉ። መብራቱ ራሱ ደረጃውን የጠበቀ የቅርስ መብራት አይደለም። ማንኛውም መብራት ነው። ዝሞ እየገባ ማለት ነው የሚጠቀሙበት ሌላ ራሱን የቻለ ማጽጃ የቅርሶች ማጽጃ ለመኖሩ ነው። አሁንም ለምሳሌ እነዚህ ቅባት ነው የሚጸዱት፣ ግን ቅባት እስከዛ አንድ ቀን ስጦታ ተሰጥቶ ያቅም ከመንግስት ማለት ነው ይሄኛውም ታስቦ ቢመጣለት ያው ለጽዳቱ ቫክዩም ክሊነር ቢኖረው ሄደ አያደርጉም ነበር ቅርሶች ማለት ነው። አሁን በባህላዊ ለጥንቃቄ በቃ እንዳይጠፉ ከሚል አንጻረው እያጸዳ ነው ያለ ነው። ሌላው ቀርቶ ሙዚየሙ የይዞታ ማረጋገጫ ደብተር ስለሌለው ለአደጋ ተጋላጭ ሆኗል። ተቋሙ ይዞታ ማረጋገጫ አልወጣለትም። በዚህም ምክንያት አጥር የለውም። እንግዲህ በዚህ የሚገቡት አይታቸው ከሆነ ይዞታ ማረጋገጫ ከሌለው ማጠር ክልክል ነው። አዎ ክልክል ነው። ዘበኛ ተደብድቦብን ያውቃል ሲባል ማለት ነው። አጥር ቢኖረው ይህ ሁሉ ነገር አይከሰትም ነበረ። ሙዚየሙን ከተቋቋመበት ከ1973 ዓ ም ጀምሮ የሚያውቁት የአካባቢው ነዋሪዎች በውስጡ የነበሩት ቅርሶች በዘረፋ ምክንያት ተመናምነዋል ሲሉ ቅሬታቸውን ያሰማሉ። በደሴ ከተማ ባህል ቱሪዝም፣ ወጣቶችና ስፖርት መምሪያ የቅርስ ጥበቃና ቱሪዝም ልማት ቡድን መሪ አቶ ገዛኸኝ ተፈራ በዋናነት በአደራ ተቀምጦ የነበሩት ቅርሶች ወደ መጡበት መመለሳቸው የቅርሶቹን ብዛት አመናምኖታል ብለዋል። ያኔ የወሎ ጠቅላይ ግዛት ተብሎ በሚጠራበት ሰዓት ከተለያዩ ከወሎ ጠቅላይ ግዛት ውስጥ የተሰበሰቡ ቅርሶች ናቸው እና ሲጠራም ሲጠራ የነበረው ከዚህ ቀደም የወሎ ቤተመዘክር ነው የሚባለው። የወሎ ቤተመዘክር ያሰኘው ምንድነው? ከወሎ ጠቅላይ ግዛት የተሰበሰቡ ቅርሶች ስለነበሩበት ነው። ስለዚህ እነኛ ቅርሶች ከተለያዩ አድባራትና ቤተክርስቲያናት ስለመጡ የዛን ሰዓት አወሳሰዳቸውም በቤተክርስቲያን አስተዳዳሪዎችና ቄሰገበዞች አማካኝነት አማካይነት ቅሬታ ስለነበረ እያንዳንዱ ደብር በቅሬታነት ሲያቀርብ ስለነበረ በአደራነት የወሰዳችኋቸውን ንብረቶች መልሱልን የሚል ጥያቄ ሲያቀርቡ ስለነበረ ኢህአዴግ ከገባ በኋላ እነህን ጥያቄዎችን ከግምት ውስጥ በማስገባት ወደ መጡበት ይመለሱ ተብሎ እነኛ ቅርሶች በቬርባል የመጡ ቅርሶች በቬርባል ወደ መጡበት እንዲመለሱ ነው የተደረጉት። አብዛኛውን ተንታ ሚካኤል ቤተክርስቲያን ውስጥ የሚገኙ ከንጉሥ ሚካኤል ጋር የተያዙ ተንቀሳቃሽ ቅርሶች በሙሉ ከዛ አካባቢ ነው የመጡት። ከላሪ በላይ የመጡ በርካታ መርቀጥ ቅርሶች ነበሩ። እነሱም ወደ መጡበት ነው። ከመቄት ወረዳ ሁላ የመጣ ንብረት ነበረ። እነሱ ሁላ እንዲመለሱ ነው የተደርጉት የቅርሶቹ ወደ መጡበት መመለስ የሙዚየሙን ግርማ ሞገስ የቀነሰ የተመልካችን ስሜት የጎዳ እንደነበር ይጠቁማሉ ከዚህ ቀደም ሙዚየሙን የሚያውቁ ሰዎች እነኛ ቅርሶች በነበሩበት ሰዓት ሂስቶሪካል ባክግራውንዱ በጣም ግሬስ ነበረው። ሰውን ለማየትም ለመመራመርም ለማጥናትም ገብቶ ለመጎብኘትም ትልቅ ግዙፍነት ነበረው። እነኛ ነገሮች ነገሮች ከወጡ በኋላ እንደኛ ሰው ባያስ ሆኗል። ቅርሶቹ ተሰረቁ ነው የሚለው ግን ወደ መጡበት ነው የተመለሱት። ከዛን ውጪ የጎብኚዎች ቁጥርም ቀንሷል። ቡድን መሪውም በሙዚየሙ ላይ ተከስቶ የነበረውንም ዘረፋ አላስተባበሉም። በ1993 ዓ ም ያው የመንግስት መዋቅር ሲለዋወጥ ማለት የመምሪያዎች አወቃ ፍቅርና ደረጃ ሲለወጥ እኛ ስንመራ የነበረው ባቱማ ተብሎ የሚጠራው ማለት ነው የዛን ሰዓት ላይ ዞኑ ነበር እንዲያስተዳድረው ሙዚየሙን ተደርጎ የነበረው ና ዞኑ ሲያስተዳድረው ቅርሶች በራቸው ተሰብሮ መስኮታቸውን ተፈልቅቆ በርካታ ቅርሶች የተዘረፉበት ሁኔታ ነው ያለው። ና ያ የዞኑ ባህል ቱሪዝም መምሪያ ነው የሚያውቀው። በእኛ ጊዜ ግን አሁን በቅርቡ ሁለት ሺ ስድስት ዓመተ ምህረት አካባቢ ላይ እንደዚሁ ዝርፊያ ተካሂዷል። አሁንም መስኮት፣ በሩ ብረት ተፈልቅቆ ገብተው እንደነ አጼ ምኒልክ ብርሌ አይነቱ አንድ ሶስትና አራት ብርጭቆ ጥንታዊ ሆነ ብርጭቆዎች ሰርበው ተዘርፎ ሆነ ተዘርቀውብናል። ይሁን እንጂ በተለይ የደርግ ሰራዊት ተሸነፎ ኢህአዴግ ሀገሪቱን በተቆጣጠረበት በ983 ዓ ም ላይ ቤተ ክርስቲያን ቅርሱን ተቀብላ በመጠበቅ የተወጣችውን ታሪካዊ አደራ አድነቀዋል። በ983 ዓ ም በነበረው ጦርነት እነኛ ቅርሶች ላይ ታዋቂ ስለነበረ ሙዚየሙ ላይ ጉዳት ይደርሳል ተብሎ እነኚህን ቅርሶች የት ነው ያስቀመጥነው? መድኃኔዓለም ቤተ ክርስቲያኗ እንዲቀመጡ የተደረጉት ምክንያቱም መጀመሪያ የተገባው ቅዱስ መድኃኔዓለም ቤተክርስቲያን እነኛ ቅርሶች መኖራቸውም ስለሚታወቅ ኢህአዴግ ሲገባ የመጀመሪያው ሰበራ የተካሄደው የመስታወት ሰበራ የተደረገው ደሴ ሙዚየም ላይ ነው። እነኛ መሰረታዊ ቅርሶች ባይወጡ ኖሮ ብዙ ጉዳት ይደርስ ነበር። ሙዚየሙ ተገቢውን ትኩረትና የይዞታ ማረጋገጫ ለማግኘቱ የውስጥ አደረጃጀቱን እንደጎዳው ባለሙያዎች ያስረዳሉ። ሺህ ዓመታትን የሚሻገር ቅርስና ታሪክ የያዘ ሙዚየም በቀን በጣት በሚቆጠሩ ተመልካቾች መጎብኘቱ ያስቆጫል ይላሉ አስተያየት ሰጪዎቹ። ተደጋጋሚ ጉትጎታ ቢደረግም የይዞታ ማረጋገጫ ለማግኘቱ ጊዜያዊ አጥርና መሰል የማሻሻያ ስራዎችን እንኳ ለመስራት እንዳላስቻለ በቅሬታ ያስረዳሉ። የከተማ አስተዳደሩ ከተማ ልማትና ኮንስትራክሽን መምሪያ ዋና ስራ አስኪያጅ አቶ ደመቀ ቦሩ በዚህ ላይ ምላሽ አላቸው። ጥያቄው ተገቢ ነው። ምክር ቤትም ላይ ያደረግነው ስብሰባ ላይ የምክር ቤት አባላትም እንዳንድ ጥያቄ አንስተውት የካርታ ጥያቄ እንዳለበትና በተለይ ቋሚ ኮሚቴዎች እዛ ቦታ ሄደው የነበሩት እንዳንድ ችግር አንስተውት ስለነበረ የዚህ የካርታ እንዲሰጥ አሳስቧል። ምክር ቤቱም ከዛን ቀን ጀምሮ ነው ኢንፎርሜሽኑ ያለኝ። በዚህ መረጃ መሰረት ካርታ ለመሰራት ባለቤቱ ካርታ መጠየቅ መቻል አለበት። ጥያቄው እንደደረሰን እኛ ይህንን ጥያቄ ተቀብለን ወደ ማስተናገድ እንገባለን ማለት ነው። ከዚህ በፊት ተጠይቆም ከሆነ በምን ምክንያት እንደዘገዩ ያን ሁኔታውን የማጣራት ስራዎችን ሰርተን መልስ ለመስጠት እኛ ጥረት እናደርጋለን። የቅርስ ጥናትና ጥበቃ ባለስልጣን የኢትዮጵያ ብሔራዊ ሙዚየም ዳይሬክተር አቶ ኤፍሬም አማረ ሙዚየሞች በክልል ቢሮዎች በኩል ያለባቸው ጉዳት ተጠንቶ ሲቀርብ አስፈላጊው ድጋፍ እንደሚደረግላቸው ያስረዳሉ። በእያንዳንዱ ሙዚየም ውስጥ ጣልቃ እየገባን የምንሰራው ስራ የለም። ከክልሎች ጋር ነው አብረን የምንሰራው። ለብዙ ሙዚየሞች ተደራሽ መሆን ስለማንችል ክልሉ በራሱ ለይቶ በሚያቀርባቸው የሙዚየሞች ላይ የባለሙያ ድጋፍ እንሰጣለን። አልፎ አልፎም ደግሞ ትልቅ ችግር ላለባቸው በዚህ በማሳያ መደርደሪያ ቦታዎች ላይ ምናምን የሚታዩ ችግሮች ላሉባቸው እና ይህን መደገፍ ላለብን ሙዚየሞች ድጋፍ እንሰጣለን። በዚህ ጉዳይ ላይ አስተያየታቸውን የሰጡን የክልሉ ባህል ቱሪዝም ቢሮ ምክትል ኃላፊ አቶ ልዑል ዮሐንስ ግን እንደ ደሴ አይነቶቹ ሙዚየሞች የፌዴራሉ የትኩረት ማዕከል ናቸው፣ እናም በስሩ ያሉትን ሙዚየሞች የማገዝ ኃላፊነት አለበት ይላሉ። ዓለም ቅርስነት የተመዘገቡና በሀገር አቀፍ ደረጃ አይከም የሆኑ የሚታወቁ እንደዚህ አይነት እንደ ደሴ ሙዚየም አይነት ቅርሶችን በተመለከተ አማራ ክልል ነገረም አልነገረም የፌዴራል ኢሾዎች ነው ማለት ነው። በፌዴራል ደረጃ የሚታወቁ ሙዚየሞች አሉ፣ በክልል ደረጃ ደግሞ ትንንሽ ሙዚየሞች አሉ ማለት ነው። ለዚህ ከኮሚኒኬሽን ጋር የተያዘ አይመስለኝ። መሰረታዊ ክፍተቱ መሰረታዊ ክፍተቱ ከመስራትና ካለመስራት ከአቅም ክፍተት ጋር የተያዘ ነው የሚመስለው። ጠፍተዋል በተባሉት የሙዚየሙ ቅርሶች ዙሪያ ደግሞ አቶ ኤፍሬም ይህንን ብለዋል። ጠፍተዋል የተባሉ የሙዚየሙ ንብረቶች ነበሩ። እነሱን በኢንተርፖል ጭምር ሪፖርት አድርገናል እኛ ከዚህ ከሀገር ወጥተው ከሆነ በሚል። አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኤርትራ የባህልና ፐብሊክ ዲፕሎማሲ ልኡካን ቡድን በኢትዮጵያ ሲያቀርብ የነበረውን የሙዚቃ ዝግጅት አጠናቋል። ግርማቸው ከበደ በተከታዩ ዘገባ ዝርዝሩን ያቀርብልናል። ሁለት አስርት ዓመታት ሀገር ይናፍቃል፣ ሰው ይናፍቃል፣ አየር ይናፍቃል፣ ሙዚቃም ይናፍቃል። እንደናፈቁ መኖር እንዳሰቡ መቅረትም ነበር። ሆኖም ሁሉም በጊዜ ሆኗል። ኢትዮጵያና ኤርትራ ለ20 ዓመታት ጦርነት የለ ሰላም የለ ተብሎ ከሚገለጸው ግንኙነታቸው ወጥተው የሰላም አየር እየተነፈሱ ነው። አዲስ አበባና አስመራ ተስማምተዋል። የተነፋፈቁ ወላጅና ልጆች፣ የተለያዩ ጎረቤቶች፣ አፈር ፈጭተው ጭቃውን ግን ሳያቦኩ በልጅነት የተነጣጠሉ ጓደኛ ማቾች አሁን ተገናኝተዋል። ይህንን የህዝብ ለህዝብ ግንኙነት ያጠናክራል የተባለው የኤርትራ የባህልና የፐብሊክ ዲፕሎማሲ ቡድን በኢትዮጵያ ሲያቀርብ የነበረው ዝግጅት በአዲስ አበባ ሲጠናቀቅም ትናንትን እያስታወሱ ነገን የሚናፍቁ ተመልካቾች ተገኝተዋል። ባለፉት ቀናት በባህር ዳር፣ አዳማና ሐዋሳ የሙዚቃ ዝግጅቱን ያቀረበው ቡድን በሚሊኒየም አዳራሽ የተገኙትን የአዲስ አበባ ነዋሪዎችንም በኤርትራ ሙዚቃ አስደንሷል። ቪኦኤ ያነጋገራቸው ተሳታፊዎችም የሙዚቃ ዝግጅቱን ትዝታ ቀስቃሽ ብለውታል። የአዲስ አበባ ነዋሪዋ ወይዘሮ ተቃዋ አህመድ አንዷ ናቸው። እኔ በጣም ኤርትራውያን ናቸው የዳሩኝ ያሳደጉኝ፣ ደብተር እየገዙ ስራት እየገዙ እንጀራ ለትምህርት ቤት እየቋጠሩልኝ ያሳደጉኝ ኤርትራውያን ናቸው። ወይዘሮ ተቀዋ ሁለቱ ሀገራት ሰላም መፍጠራቸውና የኤርትራን የባህል ቡድን ሙዚቃ መመልከታቸው ስሜታዊ እንዳደረጋቸውም አልሸሸጉም። ደስታዬ ወደር የለውም ወደር የለውም። መጀመሪያ የገቡ ቀን ሳልተኛ ነው ያደርጉት። ወደዚህ ኢሳይያስ አፈወርቂ ወደ ኢትዮጵያ ሲገቡ ሳልተኛ ነው ያደርጉት። አዛንቲል ነው መስቀል አደባባይ ለመቀበል ይሄድ ሰው ሁሉ ጉድ እስኪለኝ ማለት ነው። በጣም እንወዳቸዋለን እናከብራቸዋለን። ደግ ሕዝቦች ናቸው። እኛም ደግ ሕዝቦች ነን። እኛም ለእነሱ እናዝናለን፣ እነሱም ለእኛ ያዝናሉ። የዛሬው ቀን ደግሞ የተለየ ቀን ነው ማለት ደስታዬ ማለት ነው። እኔ አሁን ሙስሊም ነኝ። በእስልምና ሃይማኖት ጭፈራም ሆነ ወጥ አደባባይ ሴት መውጣት አይፈቀድም። ግን ሀያ ዓመቷ በጣም ደም እንባ እያለቀስኩ ነው። ኤርትራውያን ቤተሰቦች በኢትዮጵያ እንደ ተወለደች የምትናገረው ወጣት ሜሮን ሀብቶምም ስለ ሙዚቃ ዝግጅቱ ለቪኦኤ አስተያየቷን ሰጥታለች። እሁድ ሁድ ብዙ የኤርትራ ፕሮግራሞች እናያለን ቤት ውስጥ ግን አሁን እንደዚህ በአካል ሳያቸው በጣም ነው ደስ ያለኝ። በቃ ደስታዬ ወደር የለውምና ና ከመደሰት የተነሳ እኔ ነኝ መሰለኝ የመጀመሪያው አወጥቼ መድረኩ ላይ ስጨፈር አምባሳደሮች መጥተው የጨፈሩትና እኔ እንጃ በጣም ኢሞሽናል ሆኝ ነበረ ደስ። ሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ወርቅነህ ገበየውና ኡስማን ሳልህን ጨምሮ ሌሎች ከፍተኛ ባለስልጣናት በሚሊኒየም አዳራሽ በኤርትራ ሙዚቃ ሲጨፍሩም ታይተዋል። በኤርትራ የባህልና ፐብሊክ ዲፕሎማሲ ቡድን የቀረበው ሙዚቃ ዝግጅትም ስለ ኢትዮጵያና የኤርትራ ግንኙነት ያለው ምስል የሚቀይር ነው ትላለች። እኛ የምናውቀው ኢትዮጵያና ኤርትራ ተጣሉ፣ ሰው ሞተ ምናምን ነው እንጂ እንደዚህ ሰላም ፕሮግራም ይዘጋጃል ብለን አስበን አናውቅም። መዘጋጀቱ ጥቅሙ ሁለቱንም ሕዝቦች ያገናኛል። ለምሳሌ ኤርትራ ውስጥ ያሉ ዘፋኞች ናቸው እዚህ የመጡት፣ ከዚህ ደግሞ የኢትዮጵያ ዘፋኞች ወደ አስመራ ይሄዳሉ። ይህ ሁሉ ጥሩ ግንኙነትንና ሰላምን እያጣጣምን እንደሆነ ለማወቅ እንችላለን። ዝግጅቱ በሁለቱ ሀገራት መካከል የተፈጠረውን ሰላም ለማወደስና የህዝብ ለህዝብ ግንኙነቱን ለማጠናከር የተካሄደ ነው የሚሉት የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ነቢያት ጌታቸው በበኩላቸው ስለ ቀጣይነቱም አስተያየታቸውን ሰጥተዋል። እንግዲህ በሁለቱ ሀገሮች መካከል ያለው ሰላም ከህዝብ ጋር በየጊዜው እየሰፋ የሚሄድ መሆኑን አንዱ ማሳያ መድረክ ነው። እስካሁን በቆይታቸው በኢትዮጵያ አራት ከተሞች ተዘዋውረው ነው ያደረጉት፣ በባህር ዳር፣ በአዳማ፣ በሀዋሳ እና ዛሬ ማጠቃለያውን በአዲስ አበባ አድርገዋል። የኤርትራው ልኡካን ቡድን መሪ እንዳሉት ይሄ የመጀመሪያ እንጂ የመጨረሻው ሆነም ተመሳሳይ የሆነ የባህል ቡድንና እንቅስቃሴ በቀጣይም የሚካሄድበት ነው የሚሆነው። ከኤርትራ ወደ ኢትዮጵያ ብቻም ሳይሆን ከኢትዮጵያ ወደ ኤርትራም በቅርቡ እንደሚካሄድ ተገልጿል። በአፍሪካ ሕብረት የኤርትራ አምባሳደር አሪያ ደስታ ደግሞ የልኡካን ቡድኑ በኢትዮጵያ የነበረው ጊዜ ስኬታማ እንደሆነ ተናግረው ስለ መጪው ጊዜም የሚከተለውም ብለዋል። እኛ በሙሉ ከአዲስ አበባ ብቻ ሳይሆን ከባህር ዳርም፣ ከአዳማም፣ ከአዋሳም ባቃ እንመጣለን ብለውናል። እኛ ደግሞ ደህና አድርገን ተዘጋጅተን እንደምንጠብቃቸው ምንም ችግር የለም። ጠቅላላ በሀገሪቱ ደግሞ የባህል ግሩፕ ከመጣት አንበስ እንዲያውም በቅርብ ጊዜ ሊመጣ ነው ሉሉ ከዛ በኋላ ሊሆን ይችላል። በኢትዮጵያ ኢትዮጵያን ወክለው የሚመጡ ሙዚቀኞች፣ ዘፋኞች በሙሉ ለመቀበል በጣም እንዘጋጃለን። የሚያስፈልግን ሁሉ ስራ ፈልጠን እንቆያቸው። ከድምፅ ሬዲዮ ግርማቸው ከበደ አዲስ አበባ። ሞክበል፣ ያቤሮ ነው የመረጠላችሁ ይህንን ዜማ የዘሪቱ አድናቂ ነው የፕሮግራም አቀናባሪያችን። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አምሀሪክ ያምሀሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ታስተናግዳችሁ ያመሸው ጽዮን ግርማ ነበርኩ ከምሽት ምሽት በነገው I told me now, be tired be i